ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ለውጥ መምጣት ያለበት በአንድ ዘርፍ ብቻ አይደለም፣ በአንድ ትንሽ ጉዳይ ብቻ አይደለም። በመሰረታዊ የዲሞክራሲያዊ ጥያቄዎች በመሰረታዊ የተቋም የዲሞክራሲያዊ ተቋም ለውጦች በመሰረታዊ የፖሊሲ ጥያቄዎች ዙሪያ ነው እኮ ድርድር መደረግ አለበት። አለበለዚያ እኮ ድርድሩ የለም ማለት ነው። በነበረው ሁኔታ መቀጠል አይቻልም የሚለው ነገር ተነግሯል። ይቻላል በኃይል ከተባለ ይሄ ለኢትዮጵያ አደጋን የሚፈጥር ሆኖ ነው የሚታየኝ። ና ችግር ላይ ችግር እንቀጥላለን ማለት ነው። የአረና ትግራይ መስራችና ከፍተኛ የአመራር አባል አቶ ገብሩ አስራት ናቸው። ኢትዮጵያ ውስጥ በገዢው ፓርቲና በተቃዋሚዎች መካከል የተጀመረው ድርድር እንዴት ይሰምራል በሚል ከአድማጮች ለቀረቡ ጥያቄዎች ከሰጡት ምላሽ የተወሰደ ነው። ዜናውን ተከትሎ በሚሰማው ለጥያቄዎቻችሁ መልስ በተሰኘው ፕሮግራማችን ጠብቋቸው። የቅዳሜ ምሽት አዝናኛችሁ የሙዚቃ ቃናም የሳምንቱን ምርጥ ምርጥ የእንግሊዝኛ ዜማዎች ይዘው ይቀርባል። ቅዳሜ የካቲት 25 2009 ዓ ም ጤና ስትልኝ እንደምናመሻችሁ ክብራትና ክብራን አድማጮች ከቴክኒክ አቀናባሪ ንጉሱ ታምሬ ጋር አስተናጋጃችሁ አሉላ ከበደ ነኝ። እስከ ምሽቱ አራት ሰዓት በመስተንግዶ አብሬያችሁ አምሻለሁ። አሁን የሰዓቱ የዓለም ዜና ይቀድማል። መልካም ምሽት። ጤና ይስጥልኝ እንደምን አመሻችሁ። ዜናዎቹን የማሰማችሁ ቆንጅ ይታይ ነኝ። ሶማሊያ ውስጥ 110 ሰዎች ሀገሪቱን በወረሳት ድርቅ ምክንያት በተከሰቱ ውሃ ወለድ በሽታዎች በ48 ሰዓት ጊዜ ውስጥ መሞታቸውን የሀገሪቱ ባለስልጣናት አስታወቁ። የሚበዙት ሴቶችና ህጻናት ናቸው ብለዋል። አዲሱ የሶማሊያ ጠቅላይ ሚኒስትር ሀሰን አሊ ኸይር ዛሬ ሞቃዲሾ ውስጥ ባካሄዱት ጋዜጣዊ ጉባኤ በድርቁ ሳቢያ ያለፉትን ሰለባዎች ቁጥር ለመጀመሪያ ጊዜ ይፋ አድርገዋል። ዓለም አቀፍ የፍልሰት ድርጅት አይኦኤም በሶማሊያ በደረሰው ድርቅ በከፋ ሁኔታ ለተጋለጡ ዜጎች ሕይወት ማትረፊያ የሚውል 246 ሚሊዮን ዶላር እርዳታ ተማጽኗል። ሊቢያዋ ቤንጋዚ ከተማ ዙሪያ ያሉትን የነዳጅ ማውጫ ጣቢያዎች ለመቆጣጠር የተከፈተው ውጊያ ዛሬም ቀጥሏል። በምስራቃዊ የሀገሪቱ ክፍል ሆኖ የሚንቀሳቀሰው የሊቢያ ብሔራዊ ጦር ሰራዊት ባለፈው ዓመት ከያዛቸው የነዳጅ መላኪያ ወደቦች ቢያንስ አንዱን ትናንትና መልቀቁ ተሰምቷል። ይህ የሆነው የቤንጋዚ ተከላካይ ብርጌድ የተባለው ቡድን ጥቃት ከከፈተ በኋላ ነው። ውጊያው የሀገሪቱን ሁከት ያባብሰዋል የሚል ስጋት ደቅኗል። ዓለም አቀፍ ውቅና ያለው የሊቢያ ብሔራዊ ስምምነት መንግስት የመዲናዋን የትሪፖሊን የተወሰነ ክፍል ነው የሚቆጣጠረው በሌሎቹ የሀገሪቱ አካባቢዎች ደግሞ የሌሎቹን የሀገሪቱን አካባቢዎች ለመያዝ ተቀናቃኝ ሀይሎች እየተዋጉ ናቸው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የቀድሞ ፕሬዚደንት ባራክ ኦባማ ካለፈው ፕሬዚደንታዊ ምርጫ በፊት ኒውዮርክ ትራምፕ ታወር የሚገኙ ቢሮዎችን የቴሌፎን መስመሮች በድብቅ ንግግር የሚቀዳ መሳሪያ አስቀምጠው አሰልለውኛል ሲሉ ወነጀሉ። ሚስተር ትራምፕ ዛሬ በተከታታይ በትዊተር ሲጽፉ የቴሌፎን ንግግር ማዳመጫ ተደርጎብኛል ያሉትን የቀድሞውን ፕሬዚደንት ሪቻርድ ኒክሰን ከስልጣን እንዲለቁ ካደረገው ከዋተርጌቱ ቅሌት ጋር አመሳስለውታል። የቴሌፎን ንግግር መቅጃው ስለመደቀኑ ግን ትራምፕ ያቀረቡት ማስረጃ የለም። የቀድሞ ፕሬዚደንት ባራክ ኦባማን ቢሮ ለውንጀላው ምላሽ አልሰጠበትም። የሶሪያ ተፋላሚ ቡድኖች ለቀጣይ ድርድሮች ግልጽ አጀንዳዎችን ይዘው ወደ የመጡበት ይመለሳሉ ሲሉ አንድ የተባበሩት መንግስታት አደራዳሪ ተናገሩ። አራተኛው የሶሪያ ድርድር ለዘጠኝ ቀናት ዘጠኝ ቀናት ከፈጀ የተጧጧፈ ውይይት በኋላ አብቅቷል። የተባበሩት መንግስታት ድርጅቱ የሶሪያ ልዩ ልዑክ ስቴፋን ዴሚስቱራ ትናንት ጄኔቫ ላይ ለጋዜጠኞች በሰጡት ቃል እንዲህ ያለው አቀራረብና በተቀናቃኝ ቡድኖች የሚሰማው አሉታዊ እሰጥ አገባ እንደሚኖር ጠብቄ ነበር ብለው፣ ሆኖም ይህ የታወቀ የፖለቲካ አሰራር ባህርይ እንጂ ሌላ አይደለም ሲሉ አጣጥለዋል። በመጨረሻም ኢራቅ ውስጥ ራሱን የእስላማዊ መንግስት ብሎ የሚጠራው ቡድንና በዩናይትድ ስቴትስ የሚደገፉት የሀገሪቱ ኃይሎች በሚዋጉባት በሞሱል ኬሚካል መሳሪያ ጥቅም ላይ ሳይውል አልቀረም ሲሉ በኢራቅ የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች አስተባባሪ አስጠነቀቁ። ሊሴ ግራንዴ ምርመራ እንዲከፈት ጠይቀዋል። ኬሚካል መሳሪያ ስራ ላይ መዋሉ ከተረጋገጠ ከባድ የዓለም አቀፍ ሰብአዊ ጉዳዮች ሕግ ጥሰትና የጦር ወንጀል እንደሚሆን የተባበሩት መንግስታት ድርጅቷ የሰብአዊ ጉዳዮች የኢራክ ተጠሪ አስገንዝበዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን የቅዳሜ ምሽት ዝግጅታችንን ነው። የሰዓቱን የዓለም ዜና ነበር የተከታተል ነው። አሁን ወደ ዕለቱ ቅዳሜ ቅንብር እንሻገር። ለጥያቄው መልስ ኢትዮጵያ ውስጥ በገዢው ፓርቲና በተቃዋሚዎች መካከል የተጀመረው ድርድር እንዴት ይሰምራል? የሚል የአድማጭ ጥያቄ ነው መነሻው። የአረና ትግራይ መስራችና ከፍተኛ አመራር አባል አቶ ገብሩ አስራት ለጥያቄዎቻችሁ መልስ ይሰጣሉ። በትላንትናው ምሽት በጥያቄ ካቆምንበት ነው ዝግጅቱ የሚቀጥለው። አዘጋጅና አቅራቢ ትዝታ በላቸው። መልካም እንደሚገባኝ በፓርቲዎች መካከል ብቻ የሚደረግ የእንካ ስላንቲያ ውይይት አይደለም። ድርድር የሚነሳው የህዝብ ጥያቄ ሲኖር ነው። የህዝቡ እኮ ጥያቄዎችን አንስቷል። ለድርድር የሚሆኑ ጥያቄዎችን ህዝቡ አንስቷል። ግልጽ የሆኑ ማለት ምርጫው ትክክል አልነበረም፣ ያለፈው ምርጫ፣ ከአሁን በፊትም የነበሩት ምርጫዎች ትክክል አይደሉም። ፍትሐዊ እና ነጻ ምርጫ አልተካሄደም በዚች ሀገር። ነጻነታችን ታፍኗል። ፍትሕ አጠናል በዚህ ሀገር ፍትሕ ጠፍቷል እና ብዙ ብዙ መሰረታዊ ጉዳዮች ህዝቡ አንስቷል። በአጠቃላይም ኢትዮጵያ ያለው ፖለቲካዊ ምህዳር ለዜጎችም ይሁን ለፖለቲካ ፓርቲዎች፣ ለጋዜጠኞች፣ ለሲቪል ማህበረሰብ እንቅስቃሴ የማያመች ሁኔታ ነው ያለው ምህዳሩ። በአጠቃላይ እነዚህ ጥያቄዎች ናቸው። ሀገሪቱን በሙሉ የሚመለከቱ ጥያቄዎች ናቸው። አንድ ፓርቲ እደራደራለሁ ሲል ይህን የህዝቡን ጥያቄ ይዞ ነው የሚደራደረው እንጂ የራሱ የሚባል ነገር የለውም። ስለዚህ እኔ እንግዲህ እንደ አረናም እንደ መድረክም ወክዬ ነው የምናገረው ፓርቲ አረናና መድረክ የተወሰነ ከኢህአዴግ ቀጥሎ ውክልና አለው በዚች ሀገር። ባለፈው ምርጫም እንዳየ ነው ከኢህአዴግ ቀጥሎ ከፍተኛው እንዲያውም ተዘርፎም እያለ ከፍተኛ ውጤት ያገኘው መድረክ እንደሆነ አውቃለሁ። ከፍተኛ ቁጥር ያለው ተፎካካሪም ያሰማራው ማድረግ እንደሆነ አውቃለሁ። ስለዚህ ይሄ ፓርቲ መሪዎቹ እንደታሰሩ አውቃለሁ። የአረና ፓርቲ ሁለት አመራሮቹ በተለይ አቶ አብርሃ ደስታ አሁን ሊቀመንበርና አቶ አማረ ተወልደ የቁጥር ኮሚሽን ሊቀመንበሩ ታስረው በቅርብ ነው የተፈቱት። በህቆ በኩል አብዛኛዎቹ አመራሮቹ ታስረዋል። ዋናዎቹ አመራሮቹም ታስረዋል። በሌሎች ፓርቲዎችም በአረናም ጭምር የምጭምር እኮ ሀያ የሚሆኑ አባሎቻችን አሁን በእስር ላይ ነው ያሉት። ሀያ አባሎች በእስር አሉ ፖለቲካ እስረኞች ናቸው ብዬ ማምን። ስለዚህ አሁን ድርድር የሚባለው እኮ እነዚህ የታሰሩትም እንዲፈቱ የሚያጠቃልል ነው። ምህዳሩ ይከፈት ሲባል እነዚህ ፖለቲካ እስረኞች ናቸው በእኔ አስተያየት። እነዚህ በኦኮም በኩል በአረናም በኩል በደቡብ ፓርቲዎችም በኩል ያሉ እስረኞች የመድረክ እስረኞች፣ የፖለቲካ እስረኞች ናቸው። ድርድሩ እነዚህም እንዲፈቱ የሚጠይቅ ነው። በተለይ ድርድሩ እውነተኛ ድርድር የሚሆን ከሆነ መጀመሪያ የመተማመኛ እርምጃ የሚሆነው እነዚህ የታሰሩትን መፍታት፣ የድርድሩ ሀቀኝነት የሚመዘነው ይሄ ነው። የታሰሩ ጋዜጠኞችን መፍታት፣ የታሰሩ የሲቪል ማህበረሰብ አባላትን መፍታት ይሆናል። በድርድሩ አንዱ ያስቀመጥ ነው እኛ የመተማመኛ እርምጃ ብለን የሚወስደው እነዚህ የመድረክም የሌሎችም የታሰሩት ሁሉ መፍታት የመጀመሪያው መተማመኛ አቶ ገብሩ ቅድመ ሁኔታ ነው ወይስ? እኛ ወደዛ መጣለሁ። ሁለተኛው ያስቀመጥነው ጉዳይ ደግሞ አሁን አስቸኳይ አዋጅ ታውጇል። ይሄ ደግሞ አትናገር፣ አታንብብ፣ አትሰብስብ በአጠቃላይ በሕገ መንግስቱ የተቀመጡን መሰረታዊ ነጻነቶችና መብቶችን ቋረጡ ያደረገ ነው። ይህም መነሳት አለበት፣ አለበለዚያ መነጋገርም አንችልም። እና እነዚህ ሁለት እርምጃዎች መወሰድ አለባቸው የሚል አስቀምጠናል አስቀምጠናል። ስለዚህ እነዚህ ካልተወሰዱ ድርድሩ ከጅምሩ ፋይዳ የለውም፣ ለየስሙላ ነው ይሆናል የሚለው ነገር ነው፣ እያየን ያለ ነው እና ይሄ መታየት አለበት። ሁለተኛው አስተሳሰብ እንግዲህ ስለ አረናም ስለ ሌሎችም ፓርቲዎች የተናገሩት አለ። ይሄ የራሳቸው አቋም ነው። አረና በኢትዮጵያ ጀስት አንድ አካባቢ ጉዳይ ብቻ ሳይሆን የሀገሪቱንም አጠቃላይ ችግሮች እንዲፈቱ መፍትሄዎች በፕሮግራም አስቀምጧል። ለዚህም እየታገለ ለዚህም የሚከፈለውን ዋጋ እየከፈለ ነው ያለው። በሀገሪቱ በአጠቃላይ ነፃነት ከሌለ፣ ፍትህ ከሌለ፣ መብት ከሌለ፣ የአንድ አካባቢ ችግርም እንዲሁ ሊፈታ አይችልም። ወልቃይትም እንበል፣ የአዲስ አበባ ማስተር ፕላንም እንበል፣ በትግራይ የሚነሱ ብዙ ጥያቄዎች አሉ። እነዚህ ሁሉ የሚፈቱት መጀመሪያ ማዕቀፉ ህዝቦች፣ ዜጎች በነፃነት እንዲወስኑ፣ በነፃነት እንዲንቀሳቀሱ፣ በነፃነት እንዲኖሩ ሲፈቅድ ነው። እና እኛ የዋናው ጥያቄያችን ይሄ ይሆናል። ግን እነዚህ ጥያቄዎችም የራሳቸው ፋይዳ አላቸው። ለነሱም ያሰንጠነዋል ያወጣነው መግለጫ አለ። እንግዲህ ይሄን ወስደው አረናና ህወሓት አንድ ነው ቢሉ ጥያቄው የራሳቸው አቋም አድርጌ ነው እኛ በመሰረቱ እንለያለን፣ በመሰረታዊ ፕሮግራማዊ ዞታችን ይለያል የሚል ሙሉ እምነት አለን። እንደዚህ ነው አቋማችንም እንደ አረና። ይሄ የቅድመ ሁኔታ ነው ወይስ የድርድር እሱ እኮ ይሄ መነጋገሪያ ይሆናል መነጋገሪያ ይሆናል። አቅርበናል። በተለይ አሁን መደራደር የምንችለው እንደ መድረክ እነዚህ ዋና ዋናዎች የፓርቲው አባላት አመራሮችም ጭምር በታሰሩበት መደራደር አስቸጋሪ እንደሆነ አስቀምጠናል እኮ ለዚህ ድርድር አስቀምጠናል በሰነድ መልክ። በድርድሩ ትቀጥላላችሁ ነገር ግን ጥያቄ ጠይቃችኋል። እንደ መድረክ እንደ አረና የምንደራደረው የታሰሩ ሰዎቻችን ከተፈቱ ነው የሚል ሳይሆን እንዲፈቱ እንጠይቃለን እንድንደራደር ነው። እንደ ቅድመ ሁኔታ አይደለም የተቀመጠው ነው የሚሉኝ። አይደለም አይደለም፣ የአገላለጽ ጉዳይ ካልሆነ በስተቀር እኛ አንድ መደራደሪያችን ጉዳይ የታሰሩ ሰዎቻችን የመፍታት ጉዳይ ይሆናል። መደራደሪዎች ራሳቸው ከ በታሰሩበት ሁኔታ መደራደር መቀጠሉ አስቸጋሪ ይሆናል የሚል ነው እያልን ያለ ነው። አልተመለሱም ያልኳቸውን ጥያቄዎች ምናልባት ወደኋላ እንመለስበታለን በሌላ ጥያቄ። አሁን ተርኪ ስታንቡል ያሉት አድማጫችን ምዕራፍ መኮንን እንዲጠይቁ መስመሩን እለቃለሁ። ጠና ይስጥልኝ አቶ ምዕራፍ። አመሰግናለሁ ጤና ይስጥልኝ፣ እንደምን አመሻችሁ። እግዚአብሔር ይመስገን። አጠር ያለ ጥያቄ ያቅርቡልኝ። እሺ፣ ሁለት ጥያቄዎች አሉኝ። አንደኛ መደራደር ሲባል ሁለት የተለያየ ኢንተረስት ያላቸው አካላት ወደ አንድ ነጥብ ኦር ደግሞ ሚቹዋል ግራውንድ ወደ ሆነው ቦታ ለመምጣት የሚያደርጉት ውይይት ይሆናል ብዬ አስባለሁ እና በኢትዮጵያ ታሪክ ደረጃ ደርግ ከወደቀ በኋላ የተለያዩ ድርድሮች ከተለያየ አካላት ጋር በተለያየ ጊዜ ኢህአዴግ አድርጓል። ነገር ግን እነዚህ ነገሮች ፍሬ ሲያፈሩ አላየንም። ምክንያቱም ኢህአዴግ የሚከሰስበት ጉድ ዊል የለውም። ይሄ እንዳለ ሆኖ እስቲ ተቃዋሚዎች አንድ አቋም አላችሁ ብለን እንመናችሁና የፖለቲካ ፕሉራሊዝምና ፍሪደም ኦፍ ኤክስፕሬሽን በሌለበት ምን አይነት ድርድር ታደርጋላችሁ? ከድርድሩ ውስጥ ምን ውጤት ትጠብቃላችሁ ነው። ሁለተኛ ደግሞ የህዝብ ተቃውሞ በጣም ገንፍሎ የተነሳው በኦሮሚያ እና በአማራ ክልል ቢሆንም የተለያዩ ክልሎች ውስጥ ተቃውሞ እና መንግስትን ያለመቀበል አቋሞች እንደሚንጸባረቁ ግልጽ ነው። እና ይሄንን ሰፊ ህዝብ የሚወክሉ ማለትም በኦሮሚያና በአማራ ክልል ውስጥ ህዝባዊ ተቀባይነት ያላቸው ፓርቲዎች እና መሪዎቻቸው በሲስተም ታስረው ኦር ደግሞ በአካልም ታስረው ፊዚካሊ የፓርቲ መሪዎች በአካልም ታስረው እየተወናበዱ ባሉበት ጊዜ ይህንን ድርድር ሌሎች ፓርቲዎች ማድረግ ከሰፊው ህዝብ አይን አንጻር እንዴት ነው የሚታየው? በእውነት አዳዲስ የተመሰረቱ ፓርቲዎችና ጠለቅ ያለ ህዝባዊ ግራውንድ የሌላቸው ፓርቲዎች ይቅርታ፣ ይሄንን ስል ማለት ህዝባዊ መሰረት የላቸውም እያልኩኝ ሳይሆን ሎንግረን የሆነ ተቀባይነታቸው አነስ ያለ ፓርቲዎች እነዚህን ህዝብ ሰፊውን የኦሮሚያ ህዝብና የአማራን ህዝብ ወክለው መደራደር ይችላሉ ወይ? እሺ፣ የህዝቡን ድምፅ ሪፕሬዘንት ያደርጋሉ ወይ የሚለው ነገር ነው። በመጨረሻ ከዚህ ድርድር ስትራክቸራል ቼንጅ እንጠብቃለን፣ መዋቅራዊ ለውጥ እንጠብቃለን ወይ? በእውነት ኢህአዴግን በድርድር ወደ መዋቅራዊ ለውጥ ማምጣት ይቻላል ወይ? የምርጫ ህጉን መቀየር ይቻላል ወይ? እኛ አመሰግናለሁ። በጣም እግዜር ስጥልኝ አቶ ምዕራፍ መኮንን። እሺ አቶ ገብሩ ይመልሱልኝ። መልካም። ስለ ድርድሩ የሚወስነው ኢህአዴግ ነው። ኢህአዴግ ከምር ለመደራደር ይፈልጋል ወይ የሚለው ጥያቄ ነው መነሳት ያለበት የሚመስለኝ እኔ እስከማየው ድረስ ካሁን ድረስ ኢህአዴግ ስለ ምህዳር ያነሳውም ጉዳይ የለም። ፖለቲካ ፓርቲዎች አሁን ያሉትም ይሁን ለወደፊት የሚመጡ ፓርቲዎች በዚች ሀገር ያሉ ተቋሞች በነጻነት እንዲንቀሳቀሱ ምህዳሩን አሰፋለሁ የሚል ግልጽ የሆነ ነገር አላዳመጥኩም። ስለዚህ ይሄ ድርድር እኮ በእኛ በኩል በተለይ በመድረክ እና አረና በኩል ይሄን ማድረግ ካልቻለ ፋይዳ የለውም ማለት ነው። ምንም ፋይዳ የለውም። አገሪቱ ያለችበትን ሁኔታ መሰረት አድርገን ስናየው አሁን ምህዳሩ ለሁሉም ዜጎች በኢትዮጵያ አላሉ ዜጎች ለሁሉም የፓርቲ አባላት ክፍት ካልተደረገ ሁኔታ ወደ አደገኛ ሁኔታ እየመራ እንደሆነ የአደግም ይገነዘበዋል። ማንም ዜጋም በዚች ሀገር ያለው ይገነዘበዋል። ከድርድር ጥቅም መገኘት አለበት። ከድርድር የሚገኘው ጥቅምም ምህዳሩ ሰፍቶ አሁን ያሉ ፓርቲዎች ሆኑ ሌሎችም ፓርቲዎች፣ በነገራችን ላይ አሁን ማየት ያለብን አሁን ስላሉት ፓርቲዎች ብቻም አይደለም። ምህዳሩ ከሰፋ ምህዳሩ ከተስተካከለ፣ በአጭር ጊዜ እኔ እርግጠኛ ነኝ በአንድ ወር ጊዜም አንድ ፓርቲ ሀገሪቱን በሙሉ ማጥለቅለቅ ይቻላል። ችግሩ ምህዳሩ ስለጠበበ ምድራው ምህዳሩ የማያላውስ ስለሆነ ብቻ ነው ችግሩ ያለው እንጂ ይሄ ከተከፈተ እኔ ሁኔታዎች በአጭር ጊዜም ሊለወጡ ይችላሉ። ኢህአዴግንም ሚያቸነፍ የሚቻልበት ሁኔታ መፈጠር አለበት እና አሁን ባለው ሁኔታ ካየ ነው ይኸው ነው የህዝብ ጥቅም መሰረት አድርጎ ሊደራደር የሚችል ፓርቲ አለው የሚለው እኛ እንላለን። እንግዲህ ስለ ሌሎቹ የተለያየ አስተያየት ሊኖረ ይችላል። እኔም አለኝ ጠያቄው እንዳላቸውም በፓርቲዎች ላይ እምነት የሌላቸውም። ስለ ራሴ ፓርቲ ስናገር ግን በእርግጠኝነት የኢትዮጵያን ሕዝብ ወክለን እንደራደራለን፣ ጥቅሞችንም አሳልፈን አንሰጥም የሚል ሙሉ እምነት አለኝ እንደ መድረክም እንደ አረናም እንግዲህ፣ እዚህ ላይ አካባቢን መሰረት አድርገን አይደለም እኛ የምንደራደረው። እኛ አረና እንበል መድረክ እንበል ስለ አንድ አካባቢ አይደለም የምንወያው፣ ስለ ሀገሪቱ በአጠቃላይ ነው የምንወያየው የምንደራደርም ከሆነ ስለዚህ እዚህ መታየት ያለበት የአንዱ ወይ የአማራ ወይ የትግራይ የኦሮሞ፣ የደቡብ፣ የሶማሊያ እያልን አይደለም። በሀገሪቱ ያለው ፖለቲካዊ ምህዳር እንዲስፋፋ፣ በአገሪቱ የደረሰው ችግር መፍትሄ እንዲያገኝ፣ ሁኔታውን አስተካክሎ መፍትሄ መሻት ያስፈልጋል የሚለው አገራዊ እንጂ የአንድ አካባቢ፣ የአንድ መንደር፣ የአንድ ጎጥም እንዳልሆነ መገንዘብ ያስፈልጋል ይመስለኛል። ሄዶ ሄዶ ድርድሩ ስትራክቸራል ለውጥ ወይ መዋቅራዊ ለውጥ ያመጣል የሚለው ኢህአደግ እችን ሀገር መታደግ ከፈለገ እንግዲህ ራሱ ኢህአደግ እንኳ ያስቀምጠዋል በአዋጁ መንደርደሪያ ላይ ቀድሞ በነበረበት ሁኔታ መግዛት እንደማይቻል ኢህአደግ አስቸኳይ አዋጅ ሲያውጅም ግልጽ አድርጓልና፣ ይህን መሰረት አድርገን ስናየው አሁን መሰረታዊ ለውጥ፣ የፖሊሲ ለውጥ፣ መዋቅራዊ ለውጥ ካላደረጉ በስተቀር ኢትዮጵያ ወደፊት የምትራመድም ሆኖ አይሰማኝም። ስለዚህ ይሄ እንግዲህ በኢህአደግ በገዥው ፓርቲ የሚመሰረት ይሆናል። ሰዎች አመሰግናለው። አቶ ገብሩ አስራት ቀደም ብሎም የተነሳ ጥያቄ አለ። ኢህአዴግ እና እንዲሁም ተቃዋሚ ፓርቲዎች በእኩልነት የሚደራደሩ ከሆነ የአገሪቱ ጉዳይ ያገባናል የሚሉ ሁሉም የኢትዮጵያ ተቃዋሚዎች መሳተፍ አለባቸው፣ እውነተኛ መፍትሄ የሚፈለግ ከሆነ በሀገሩ የሚል ቀደም ያለ ጥያቄ ያቀረቡ አስቀምጠው ነበር። እነሆ ደግሞ በድምፅ ላይ ላይ መጣለ ላሰማሁት ሃሎ፣ ጤና ስትል የአሜሪካ ጠቢያ አዘጋጆችና አቅራቢዎች ስሜ አማረ ጸጋ ይባላል። የደወልኩት እዚህ ቦስተን ከተማ ነው እና የሰላም ድርድር ካደረገ ኢትዮጵያ ያለው አስተዳደር በሙሉ ተቃዋሚዎችን በሙሉ መጋበዝ አለበት። ቀደም ብለው ደግሞ ጥያቄ ያቀረቡት የኦሮሞ ነጻነት ግንባር ኦነግ፣ ግንቦት ሰባት እንዲሁም ደግሞ የኦጋዴን ነጻ አውጪ ግንባር እንዲሁም የሲዳማ ሁሉም መጠራት አለባቸው የሚል ነው። እንግዲህ የመጣልን ጥያቄ እንግዲህ ይሄ የገዢ ፓርቲ ጉዳይ ነው። አሁን ገዢ ፓርቲ የጠራው በሕጋዊ መንገድ ተመዝግበው እየተንቀሳቀሱ ያሉ ከእነሱ ጋር እደራደራለሁ ብሏል። እኛም በዚህ ሀገር ሰላማዊ ትግል እናካሄዳለን የምንለው ድርጅቶች በዚህ ጥሪ የራሳችን ሀሳብ ቅድም ያነሳኋቸውን መሰረታዊ ጥያቄዎች በኢትዮጵያ ውስጥ የፖለቲካ ምህዳሩ የሚሰፋበት ሁኔታ መፍጠር፣ ከዛም ቀጥሎ የምናነሳቸው ጉዳዮች አሉ። በኢትዮጵያ ውስጥ እርቀ ሰላሙም እንዲኖር መግባባትም እንዲኖር ፍላጎታችን ነው። በድርድሩ ሂደትም ወደ ይዘቱ አልተገባም እንጂ ይሄ የምናነሳው ጉዳይ ይሆናል። ስለዚህ ኢትዮጵያውያን ውጭ ያሉትም ሀገር ገብተው የሚደራደርበት የሚነጋገርበት ሁኔታ መፈጠር አለበት። ይሄን አምንበታለሁ። የተሟላ ሰላም እንግዲህ እነዚህ አሁን መሳሪያ ያነሱት በተለያየ መንገድ ውጭም ሆኖ የሚታገሉት ምክንያት አላቸው ሲሄዱ ምክንያት አላቸው። በኢትዮጵያ ውስጥ ያለው ምህዳር ለሰላማዊ ትግል አመቺ አይደለም ከሚል ነው የሚመስለኝ ብዙ ጊዜ የሚያቀርቡት የማዳምጠው እና በሀገሪቱ ውስጥ ይሄ አደግ ቆርጦ ሰላማዊ መንገድ የሚታገሉ ድርጅቶችን በነጻነት እና ምህዳሩን ክፍት አድርጎ የሚንቀሳቀሱበት ካለ እነሱም ጠመንጃ እኮ ማንሳት የሚያስፈልጋቸው አይመስለኝም። ስለዚህ ይሄ ድርድሩ ድርድሩ በዚች ሀገር ምህዳሩ በሰላማዊ መንገድ ተደራጅቶ የሚንቀሳቀስበት ሁኔታ መፍጠር ሲባል እነዚህንም ሊመጡ ይችላሉ ማለት ነው ሊመዘገቡ ሊገቡም አገር ውስጥም ሊገቡ ይችላሉ ማለት ነው፣ እንድምታ ማለት ነው። ስለዚህ አሁን ከእነዚህ ጋር ይደራደራል ወይ አይደራደርም፣ እንግዲህ የገዥው ፓርቲ የሚያደርገው ነው። እኛም እኮ ስንደራደር እኛ እንደ ፓርቲያችን እንደ መድረክ ነው እያነሳን ያለ ነው እንጂ ስለሌሎች ከሌሎች ጋር ስለሚያደርገው ድርድር የራሱ የገዢው ፓርቲ ውሳኔ የሆነ ነው የሚሰማኝ አሁን ሀያ ሁለት ሀያ ሶስት ይባላሉ ድርጅቶች። እኛ የምናቀርበው የራሳችን የመድረክ ነው ይዘን እየቀረብን ያለነው ወደ ድርድርና ሌሎቹም በዚህ መንገድ ሊያቀርቡ የሚችሉ ይመስለኛል። ኢህአዴግ እንዴት ያየዋል ይሄን ነገር እሱ ነው መመለስ ያለበት ይመስለኛል። እኔ መነጋገር እንደ መርህ ሁሉ ጊዜ በሰላማዊ ትግል የሚታገልም ይሁን ትጥቅ የያዘን ቢሆን ሁሉ ጊዜ መደራደር መደራደር ያለበት ነውና ኢህአዴግ ይህንም ቢያደርግ ደብ ሰፊ ያደርገዋል። ሀገሪቱን ሊታደግ የሚያስችለው ነው እንጂ እንጂ የሽንፈትም ሁኔታ ሆኖ አይሰማኝም ና ይሄ ያደርገዋል ግን ይሄ የኢህአዴግ ጉዳይ ሆኖ ነው የሚታየኝ። እሺ፣ አቶ ገብሩ አሁን ቀደም ብሎ ከተናገሩት እያንዳንዱ ፓርቲ የራሱን አጀንዳ ይዞ ነው የሚቀርበው ብለዋል። ታዲያ በፓርቲዎች መካከልስ ድርድር መኖር የለበትም ወይ? እያንዳንዱ ፓርቲ የራሱን አጀንዳ ይዞ ከኢህአዴግ ጋራ የሚደራደር ከሆነ የየፓርቲው ደግሞ አጀንዳ የተለያየ ከሆነ ሆነም ቀር አገር ውስጥ ያሉ ፓርቲዎች የእነሱስ ድርድር አስፈላጊ አይደለም ወይ ቀደም ብሎ አቶ ጌታቸው ግርማ ቱሉ ቦሎ ከቱሉ ቦሎ የጠየቁት ጥያቄ ነው እንግዲህ በፓርቲዎች መካከልም ሀሳባቸውን ለመቀራረብ ያደረጉት ሙከራ አለ ያም ሆነ ግን እንደተባለው እነዚህ ፓርቲዎች አሁን የአደግ የጋበዘው ሀያ ሁለት ፓርቲዎችን ነው እነዚህ ፓርቲዎች አንዳንዶቹ ምንም ምህዳርም አያስቸግረንም የሚሉ ፓርቲዎች ናቸው። ምንም በምህዳሩም የችግር ጥያቄም እንዳለም ቢሄድ ምንም ችግር የሌላቸው ናቸው። እንዲያውም አሁን የሁሉም የሀያ ሁለቱም ፓርቲዎች አንዳንዶቹ ተዳምረው አንዳንዶቹ ለግል ያቀረቡት አለ የድርድሩ አላማ፣ ሀሳብ፣ አካሄድ ብለው ያቀረቡት እንዲያውም አንዳንዶቹ እኮ የሚሉት የድርጅቱ አላማ ምን መሆን አለበት የሚሉት ትራጭነትን የመፍታት ይላሉ። ስራ አጥነት እኮ ውጤት ነው እንጂ ዋናው ምክንያት አይደለም። በኢትዮጵያ ስራ አጥነት የተንሰራፋው መሰረታዊ የሆኑ የኢኮኖሚ ፖሊሲዎች ተግባራዊ ስላልሆኑ፣ መሰረታዊ የሆኑ የፖለቲካ ነጻነቶችና መብቶች ስላልተከበሩ እና ዜጎች በሀገራቸው በነጻነት መስራት፣ መደራጀት፣ መንቀሳቀስ ስላልቻሉ የተፈጠረ ነው። ይህ ስራ አጥነት ውጤት ነው እንጂ ስራ አጥነት ብቻው እንደ ችግር መታየት የለበትም። የሚላለን ግን አንዳንዶች ይህን ነው የሚያቀርቡት። መደራደር የሚፈልጉት ወጣቱን ስራና ሲያዝ የሚል ቁንጽል የሆነ የድርድር ሀሳብ ያቀርባሉ። ኢህአደግ ራሱም ያቀረበው እኔ እንዳየሁት እንደሰማሁት፣ ሀገራዊ መግባባት የሚል ነው። ይሄ አይደለም ዋናው ጉዳይ ነገር እኔ ደጋግሜ ለማለት እንደሚለው በኢትዮጵያ ውስጥ የፖለቲካ ምህዳሩ ጠቦ ጠቦ አሁን ጭራሽ መላወስ የማይቻልበት እንዲያውም ወደ አስቸኳይ አገዛዝ የገባንበት ሁኔታ ነው ያለን። እና ለዚህ ጉዳይ እንግዲህ ከፓርቲዎች ጋር መደራደርም ሞክረናል። እኛ በተለይ ከሰማያዊና ከመኢአድ ጋር መደራደር ሞክረን ነበር። ሀሳባችን በጋራ አሰባስበን ለመደራደር፣ ግን እነሱ ሌሎች ፓርቲዎች አሉ ብለው ሌላ አራት ፓርቲዎች ጋር ስለተጣመሩ እኛ የራሳችንን ነው የምናቀርበው። እኛ እንግዲህ እንደ ታሪክም በሁለት ሺ ሁለት ለመደራደር ሞክረናል። በእንግሊዝ ተነሳሽነት መደራደር ሞክረናል። ከዚያም በኋላ ለመደራደር ያቀረናቸው ሀሳቦች ነበሩ። እነሱን አጠናክረን እያቀረብ ነው ያለ ነው። እና ካቀረብ ነው ዓላማና አጀንዳ ሌላ ምቶ በዚህ በዚህ ነው የምትወያየድ ካለን ተቀባይነት አይኖረውም። ስለዚህ ከኢህአዴግ ጋር መደራደር እንፈልጋለን። እንደ ፓርቲ እኛ ከኢህአዴግ ቀጥሎ ያለው ትልቁ ፓርቲ መድረክ ነው። ስለዚህ መድረክ ከዋናዎቹ ተደራዳሪዎች አንዱ መሆን አለበት የሚል አስተያየት ይዘን ነው የምንሄደው። ሌሎች በዚህ ባስቀመጥ ነው የሚስማሙ ካሉ ግን አብረን መደራደር ሞክረናል ግን ዋናው ድርድሩ መሆን ያለበት በተቃዋሚ መድረክ በኢህአዴግ ነው ዋናው ድርድር መሆን ያለበት የሚል አስተያየትም አለን። በተጨማሪ አቶ ገብሩ፣ ለማጠቃለያ አቶ ግዛቸው ዮናስ የተባሉ በኢሜይል ካደረሱን በርከት ያሉ ጥያቄዎች እንዲሁ ጠቅለላ አድርጌ ላቀርብ። እንግዲህ ቀደም ብሎ እርሶ የጠቀሷቸው ተቋማት የፍትህ ስርዓቱን ህግ አውጪውን ህግ አስፈጻሚውን ኢህአዴግ ተቆጣጥሮ እንዴት አድርጎ ነው ከዚህ ኃይል ጋር መደራደር የሚቻለው ይላሉ። ከዚያ ሌላ በተደጋጋሚ የተቃዋሚ ፓርቲዎች ለድርድር ሀሳብ አቅርበው ኢህአዴግ ሳይቀበል ኖሯል። የአሁኑም ድርድር ጊዜ መግዣ ነው እንጂ ኢህአዴግ ከልቡ ሊደራደር አይፈልግም። የመጣውን ውጥረት ለማርገብ የፈለገበት ሁኔታ ነው ይላሉ። ሌላ ከጀርመን የመጣልን አቶ ደስታ ድሉ የተባሉ በኢሜይል የላኩልን። የጦር ኃይሉን፣ የህዝብ ደህንነት መዋቅሩን፣ የኢኮኖሚውንም ዘርፍ የተቆጣጠረው ህወሀት ነው። በእነዚህ ምክንያቶች የበላይነቱን በመያዙ አመነም አላመነ ከኢትዮጵያ ህዝብ ጋር ተለጣፊውን ኢህአዴግን ጨምሮ ጦርነት ውስጥ ገብቷል። ይህም ስለሆነ ነው 99 ሚሊዮን የኢትዮጵያ ህዝብ የትግራይንም ህዝብ ጨምሮ በዲሞክራሲ እጦት ለ25 ዓመታት እየተንገላታ ስቃዩን የሚያየው። ሁሉም የኢትዮጵያ ህዝብ ሰላሙን አግኝቶ ዲሞክራሲያዊ በሆነ መንገድ በመረጠው መንግስት በኢኮኖሚ ብቻ ሳይሆን በሁሉም መስፈርት የበለጸገች ኢትዮጵያን መገንባት የሚቻለው ከላይ የተጠቀሱ ሶስቱ የህወሀት መሆናቸው ቀርተው የህዝብ ብቻ ሲሆኑ ነው። ሀቀኛ ዲሞክራሲም ይህን ያማከለ ሲሆን ነው። ዲሞክራሲ አግላይ ስላልሆነ ህወሀትም ጭምር ተጠቃሚ መሆኑን እንዴት ማሳመን ይቻላል ይላል የአቶ ደስታ ድሉ ደብዳቤ። ይመልሱልን። ካሁን ወዲያ እኮ ህዝቡ እንዲሁ ይሞኛል ሊታለላለ የሚል እምነት የለኝም። እኔ ህዝቡ ከኢህአደግም አልፎ ሄዷል። የሚያነሳቸው ጥያቄዎች፣ የሚያቀርባቸው የመፍትሄ ሐሳቦች እነዚህ ሁሉ ስመለከት ኢህአደግን በልጦ ሄዷል፣ አልፎ ሄዷል። ስለዚህ እንዲሁ ጊዜ ለመግዣ ወይ ስልት ዝም ብሎ ነገሮችን ለማድበስበስ ብሎ መሄድ ለባሰ ችግር የሚዳርግ እንጂ ምንም መፍትሄ አያመጣም። በቁጠኝነት መደራደር ካልቻለ ፖለቲካ ሁሉ ተዋሳሷል። ቀውስ ውስጥ ፖለቲካ ቀውስ ስለገባ ነው እኮ አስቸኳይ ጊዜ አዋጅ ታውጃለሁ። ስለዚህ ኢህአዴግ ይሄን ተሻግሮ ምንም አይነት ለውጥ አላመጣም በነበረው ነው መሄድ አለብኝ ካለና ይሄን ጊዜ ለመግዛት ከፈለገ ውጤቱን ጥፋት እንጂ ምንም ምንም ልማት ሰላምም የሚያመጣ መስሎ አይታየኝም። ስለዚህ ጊዜው አሁን ነው። ኢህአዴግ በእውነት ለዚች ሀገር አስባለሁ፣ በዚች ሀገርም ሰላም መረጋጋት እንደሚለው ቀጥላለሁ ካለ ይሄን ምህዳር የማሳት ጉዳይ ጊዜ ዋል ደር የሚባል አይደለም። እንግዲህ መግዛት ይቻላል በብረት የተወሰነ ጊዜ ግን ይሄ አደገኛ ነው። ዞሮ ዞሮ በአዋጅም መቀጠል ይቻላል፣ ይሄን አዋጅ ማስቀጠልም ይቻላል። ግን ይሄ ፋይዳ አይኖረውም። ፋይዳ የሚኖረው ከዜጎች ጋር መነጋገር መነጋገር መቀጠል መገነጋገር ሰጥቶ በመቀበል መርህም ብዙ ነገሮችን ለውጥ ማምጣት አለበት። እንግዲህ ጥያቄው እንዳሉት እኮ ለውጥ ማምጣት ያለበት በአንድ ዘርፍ ብቻ አይደለም፣ በአንድ ትንሽ ጉዳይ ብቻ አይደለም። በመሰረታዊ የዲሞክራሲያዊ ጥያቄዎች፣ በመሰረታዊ የተቋም የዲሞክራሲያዊ ተቋም ለውጦች፣ በመሰረታዊ የፖሊሲ ጥያቄዎች ዙሪያ ነው እኮ ድርድር መደረግ አለበት። አለበለዚያ እኮ ድርድሩ የለም ማለት ነው። በነበረው ሁኔታ መቀጠል አይቻልም የሚለው ነገር ተነግሯል። ይቻላል በሀይል ከተባለ ይሄ ለኢትዮጵያ አደጋን የሚፈጥር ሆኖ ነው የሚታየኝ። ና ችግር ላይ ችግር እንቀጥላለን ማለት ነው። አቶ ገብሩ የመጨረሻ ብዬ ነበር የመጨረሻ፣ እንደው እርስዎ ካነሱት ነጥብ አንድ ጥያቄ መጥቶልኝ ነው። ኢህአዴግ ይሄ ከዚህ ከተቃውሞ በኋላ ለውጥ መኖ እንደሚገባው በሀገሪቱ አንድ የለውጥ እርምጃ መከሰት እንዳለበት ቢያምንም ሰሞኑን የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ እንዲሁም የኮሚኒኬሽንስ ሚኒስትሩ አቶ ነገሪ ሌንጮ የውጭ መገናኛ ብዙኃን በሰጡት ቃለምልልስ በዚህ በአስቸኳይ አዋጁ የተወሰደው እርምጃ ጥሩ ስኬት እንዳስገኘ፣ መቆጣጠር እንዳስቻለ ነው የሚናገሩት። ደግሞ ተሃድሶ ተብሎ በብዙ ሺዎች የሚቆጠሩ ሰዎች የሆነ የግድ ትምህርት ተሰጥቷቸው ከእስር ቤት ተፈተዋል። ከአረና ሳይቀር ከተለያዩ የራሱ የገዢው ፓርቲ አባላት ከስራ ተባረዋል። ይሄ ለውጥ ያመጣል ብለው ያስባሉ? እርሶ ምን አስተያየት አሉት? በተደረገው መንግስት ለውጥ በሚለው የለውጥ እርምጃ ወሰድኩ በሚለው ነጥብ ላይ እኔ ጭራሽ አልስማማም እኮ የእኔ የፓርቲም የራሴም አቋም ምንድን ነው? በዚህች ሀገር በዚህ በጊዜያዊ አስቸኳይ ጊዜ አዋጅ ለውጥ አይመጣም። ሕዝብ ጥያቄዎችን አንስቷል። እነዚህ ጥያቄዎች መፍታት መፈታት ያለባቸው በአንድ ፓርቲም መሆን የለበትም። ፓርቲው እኮ የተለመደውን ነገር ነው ደጋግሞ እየሰራ ያለው ድሮ የሰራው የነበረውን ነው እየሰራ ያለው፣ ግምገማ፣ ማባረር፣ መክሰስ እና በአንዱ በራሱ በኢህአደግ አስተሳሰብ በኢህአደግ የፖሊሲ ማዕቀፍ ነው ነገሩን ለመፍታት እያሰበ ያለው እንጂ ሌሎች በዚህች ሀገር ያገባናል የሚሉ ዜጎች አላካተተም። ይህ መታወቅ አለበት ይመስለኛል። ምክንያቱም ኢትዮጵያውያን ብዙ ጥያቄዎች አንስተዋል። በአሁኑ ወቅት በገዥ ፓርቲ ብቻ የሚፈታ አይደለም። ሌሎች በዚች ሀገር ያገባናል የሚሉና በዚች ሀገር ጥቅም አለን የሚሉ ወገኖችም ያካተተ መፍትሄ ነው። ይሄ ጥልቅ ተሃድሶ የሚሉት ጥልቀት ይበሉት ምንም ይበሉት ተሃድሶ የሚባል የለም። ያ ፓርቲ በተለመደው አግባብ ህዝቡን እያወያየ የገመገመ ይህስ የሚሉትም እያደረገ የሚሄድበት ሁኔታ እንጂ ከዛ የተለየ ያየነው ነገር እንዲያውም፣ በዚህ አቅጣጫ ይህን ሁኔታ እፈታለሁ ካለ ድር ብሎ አቁቶለታል። አስቸኳይ ጊዜያዊ ሳያወጅ ሁኔታዎች ይረጋጋሉ የታወቀ ነው። ተረጋግተዋልም፣ ግን መሰረታዊ የህዝቦችን ጥያቄ የህዝቡን ጥያቄ መልሰዋለ የሚለው ግን አልነኩትም፣ አልተነካም እኮ። ስለዚህ አሁን ኢህአደግ ይህን ተንተርሶ ሁኔታዎች ተለውጠዋል መፍትሄ አምጥቻለሁ ካለ ያታለለ ያለው ራሱን እንጂ የኢትዮጵያን ህዝብ ሊሆን አይችልም። እሺ። አቶ ገብሩ አስራት የአረና ትግራይ መስራችና የአመራር አባል ለጊዜው እጅግ አድርጌ አመሰግናለሁ። ለአድማጮቻችን ጥያቄ ለሰጡ መልስ እኔም በጣም ነው የማመሰግነው። እግዜር ይስጥልኝ። አድማጮች የምትከታተሉት ከአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በየሳምንቱ ቅዳሜ ከ3 ሰዓት እስከ አራት ሰዓት በ1922ና 25 ሜትር ባንዶች የሚተላለፈውን ስርጭታችን ነው። አሁን የሳምንቱ ምርጥ ምርጥ የእንግሊዝኛ ዜማዎች የሚሰሙበት ቅንብር ነው። ተከታዩ አዘጋጅና አቅራቢ ጽዮን ግርማ የሙዚቃ ቃና እንደምናመሻችሁ፣ እንደምንሰነበታችሁ። የሙዚቃ ቃና አድማጮች ጤና ይስጥልኝ። ጽዮን ግርማ ነኝ። ከአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት የሙዚቃ ቃና ፕሮግራምን ነው ይዤላችሁ የቀረብኩት። ዛሬ የካቲት 25 2009 ዓ.ም ነው። ባለፈው ሳምንት ለዛሬ የሙዚቃ ቃና ዘፈን ምርጫ ቀጠሮ አስይዤ የነበር የተሰናበጥኩት ቀጠሮ ደግሞ ከሶስት ቀናት በፊት የተጠናቀቀውን ብላክ ሂስትሪ መንስ ማለትም የአሜሪካ የጥቁሮች ታሪክ ወር ማጠናቀቂያን ለማስታወስ ጥቁር አሜሪካውያን ሊደርስባቸው የነበረውን መከራ፣ አጠቃላይ መድሎና መገለልን፣ የፍትህ እጦትን ከፊት ሆነው ለሚታገሉት ታጋዮች ጥንካሬን ለመስጠት ከጀርባ ሆነው በብርቱ ይፋለሙ የነበሩ የሙዚቃ ሰዎችን በጥቂቱ ለመዳሰስ እና ሙዚቃዎቹን ለማስደመጥ ነበር ቀጠሮ። ከነዚህ ሙዚቃዎች መካከል አንዱ የጆን ኮልትሬን አላባማ ነው። ኮልትሬን በወቅቱ የሚፈጸመውን የፍትህ እጦት ለማሳየት ግጥም አላስፈለገውም። የሳክስፎን ባለሙያነቱን ተጠቅሞ ጥሩ አድርጎ ተጫውቶታል በአላባማ። ይህን አላባማ የተሰኘውን ዜማ ያቀናበረው በርሚንግሃም በሚገኝ ቤተ ክርስቲያን ውስጥ አራት ልጃገረዶች በቦምብ መገደላቸውን ከሰማ በኋላ ነበር። በሲቪል መብቶች እንቅስቃሴ ወቅት በደሎች ሲበዙና ሰዎች በግፍ ሲገደሉ የሐዘን ስሜታቸውን የሚወጡባቸው ዘፈኖችን ይሰራሉ ወይም ደግሞ የሰውን ተስፋና ሞራል ከፍ የሚያደርጉ ስራዎች ይሰራሉ። ከነዚህም ውስጥ ዊሻል ኦቨርካም ሰምዴ አንዱ ነው። ይህን ዘፈን በርካታ ዘማሪያን በቤተ ክርስቲያን ውስጥ ይዘምሩት ነበር። ፒት ሲገርም ይህን ዘፈን ይጫወተው ነበር። በወቅቱ ዊ ሻል ኦቨርካም ሰምዴይ የፒት ሲገርን The one they wrote down in Montgomery, Alabama. They said, We are not afraid. And the young people taught everybody else a lesson. All the older people that had learned how to compromise and learned how to take it easy and be polite and get along and leave things as they were. The young people taught us all a lesson. We are. አሜሪካ የጥቁሮች ታሪክ ሲነሳ ማልኮም ኤክስ ዋነኛው ነው። ጥቁሩ የመብቶች ተሟጋችና ታጋይ ማልኮም ኤክስ በኢትዮጵያ የዘመን አቆጣጠር የካቲት 14 1957 ዓ ም ኒውዮርክ ከተማ ላይ ንግግር እያደረገ ሳል በተተኮሰበት ጥይት በ39 ዓመት ዕድሜው መገባደጃ አካባቢ ነበር የተገደለው። በ21 ዓመት ዕድሜው በዘረፋ ወንጀል ተከሶ ወህኒ በገባ ጊዜ ወጣቱ ማልኮም ኤክስ ኔሽን ኦፍ ኢስላም ወይም እስላማዊ መንግስት ይባል የነበረው ንቅናቄ መሪ የኤላይጅ ሙሐመድ የነደደ ተከታይ ነበር። በኋላም የተዋጣለት የንቅናቄው መሪና ሰባኪ ስሜት አቀጣጣይ ተናጋሪም ወጣው። የማልኮሜክስ የትግል ስልት በዘመኑ በአሜሪካ ጥቁሮች ንቅናቄ ውስጥ እጅግ ተናኝቶ ከነበረውና ከህንዳዊው ማህትማ ጋንዲ ከተቀዳው የማርቲን ሉተር ኪንግ ሰላማዊ መስመር በፍጹም የተለየ ነበር። ማልኮም ኤክስ ራስን መከላከልንና ከነጮች ራስን ማራቅን አበርትቶ ይመክር ነበር። ፕሬዚዳንት ጆን ኦፍ ኬኔዲ በህዳር 1956 ዓ ም በነፍሰ ገዳይ ጥይት የወደቁ ጊዜ ማልኮም ኤክስ ሁኔታውን አልጣል አድርጎ ሲናገር፣ የኔሽን ኦፍ ኢስላም መሪው ኤላይጃ ሙሐመድ ማልኮም እጅግ ኃይለኛ ሆነ በሚል ከንቅናቄው እንዲወገድ ወሰነ። ከጥቂት ሳምንታት በኋላ ማልኮም ኤክስ ንቅናቄውን በይፋ ለቆ ሜካ ከሄደ በኋላ እዛ ባየው በሙስሊሞች የዘር መሰባጠርና ብዝሃነት ልቦናው በእጅጉ መነካቱንም ተናገረ። ማልኮም ኤክስ ከመካ ሀጂ ማሊክ ኤል ሻባስ ተብሎ ወደ ሀገሩ ተመለሰና በሰኔ 1966 ዓ.ም የአፍሮ አሜሪካ አንድነት ድርጅትን መሰረተ። ይህ ድርጅት የጥቁርን ማንነት ማስተማር፣ የአሜሪካ ጥቁሮች ጠላት የነጭ ዘር ሳይሆን ዘረኝነት መሆኑን አበርትቶ መስበክ ያዘ። ይህ የተለሳለሰ የማልኮም ፍልስፍና በሲቪል መብቶች ንቅናቄ በተለይ ደግሞ በተማሪዎች ሁከት አልባነት አስተባባሪ ኮሚቴ ዘንድ እጅግ እየተወደደ መጣ። ማልኮም ኤክስ በኔሽን ኦፍ ኢስላም አባላት በተተኮሰ ጥይት ከመገደሉ ከአንድ ሳምንት በፊት መኖሪያ ቤቱ በቦምብ ተደብድቦ ተቃጥሏል። በማልኮም ግድያ ላይ መሳተፉን ያመነው ብቸኛው ሰው ታመስ ሄጋን በ1958 ዓ ም የዕድሜ ልክ እስራት ተፈርዶበት 44 ዓመቱን በወህኒ ከፈጸመ በኋላ የዛሬ 7 ዓመት ምህረት ተሰጥቶ ተጥቷል። በግድያው ላይ እጃቸው እንደሌለ የካዱ ከሄጋን ጋር ተፈርዶባቸው የነበሩ ሁለት ሰዎች በ1980 ዎች ውስጥ ከእስር ተለቀዋል። ማልኮም ኤክስ በአሜሪካ ጥቁሮች የሲቪል መብቶች ትግል ታሪክ ውስጥ ሁሌም ሲታወስ ይኖራል። ዴኒስ ብራውን ማልኮም ኤክስ ሲል የተጫወተውን ዜማ ላስደምጣችሁ። ኮም ኤክስ በሚል የተጫወተውን ዜማ ነበር የሰማ ነው። ሳም ኩክ በ960 ዎቹ በከፍተኛ ደረጃ የታወቀ የነበረ የዜማ ደራሲ ገጣሚና ድምፃዊ ነበር። ሳም ኩክ በሰብአዊ መብት አቀንቃኝነቱ በመንፈስ አነቃቂ፣ በተስፋ ሰጪና እልክ አስያዥ ዜማና ግጥሞቹ ይደነቅ የነበረው በታጋዮቹ ጥቁሮች ብቻ ሳይሆን በነጮችም ጭምር እንደነበር ይነገራል። ከነዚህ ዜማዎች አንዱ a change is gonna come ይሰኛል። ይህ ዘፈን ለማልኮም ኤክስ እና ለማርቲን ሉተር ኪንግ መወደሻነት ይዘፈናል። a change is gonna come ሳምኮክ <tune> It's been a long, a long time coming. But I know a change going to come. Oh, yes, it will. It's been too hard living, but I'm afraid to die. Cause I don't know what's up there the sky it's been a long a long time coming but I know a change going somebody keep telling me don't hang around it's been a long a long time coming but I know a change gonna come oh yes it will Help me, please. But he winds up. የተከበራችሁና የተወደዳችሁ አድማጮች፣ የምትከታተሉት ከአሜሪካ ድምፅ የሚተላለፈውን የሙዚቃ ቃና ፕሮግራማችንን ነው። የተጠናቀቀውን የአሜሪካ የጥቁሮች ታሪክ የሚያስታውሱ ዘፈኖችን ነው እያስደመጥኳችሁ የሚገኘው። ሊፍት ኤቭሪ ቮይስ ኤን ሲንግ ሬይ ቻርልስ የተጫወተው ዜማ ቀጣዩ ምርጫዬ ነው። i got something you in my bones make me want to shout hallelujah መብት ታጋዮችን ለማስታወስ የዛሬ ሁለት ዓመት ለተሰራው ሳልማ ፊልም ማጀቢያ ጆን ለጀንድ እና ኮመን የተጫወቱትን ግሎሪ ነው አስከትዬ የምጋብዛችሁ። ግሎሪ በኮመን እና ጆን ለጀንድ። When the war is won, we will be sure, we will be sure. Oh glory. Glory. glory. Oh glory. Glory. Hands to the heavens, no man, no weapon. Formed against, yes, glory is destined. Everyday women and men become legends. Sins that go against our skin become blessings. The movement is a rhythm to us. Freedom is like religion to us. Justice is juxtaposition in us Justice for all just ain't specific enough One son died, The spirit is revisiting us True and living, living in us Resistance is us That's why Rosa sat on the bus That's why we walked through Ferguson With our hands up When it go down, we woman and man up They say stay down, and we stand up Shots We on the ground, the camera panned up King pointed to the mountaintop, and we ran up One day one day when the glory comes, it will be ours. It will be ours. Oh, one day. When the war is won, we will be. Woman and child, even Jesus got his crown in front of a crowd. They march with the torch, we gon' run with it now. Never look back, we done gone hundreds of miles from dark roads. Heroes to become a hero, facing the league of justice. His power was the people. Enemy is lethal, a king became regal. Saw the face of Jim Crow under a ball ego. The biggest weapon is to stay peaceful. We. Our music is the cuts that we bleed through. Somewhere in the dream we had an epiphany. Now we right the wrongs in history. No one can win the war individually. It takes the wisdom of the elders and young people's energy. Welcome to the story we call Victory, the coming of the Lord. My eyes have seen the glory. One day. የተከበራችሁና የተወደዳችሁ የሙዚቃ ቃን አድማጮች፣ የተመደበልኝ የአየር ሰዓት ተጠናቋል። በቦብ ማርሊ ጌት አፕ ስታንድ አፕ ዘፈን ልሰናበታችሁ። አብሬያችሁ ያመሸውት ጽዮን ግርማ ነበርኩ። በእኔ በኩል ደናደሩ Up for your right. Get up, stand up. Stand up for your right. Get up, stand up, don't give up the fight. Preacher, man. Don't tell me, heaven is on the earth. I know you don't know what life is really worth. It's a all that Peter is going. አድማጮች ከመሰናበታችን በፊት አጠር ያሉ ማጠቃለያ ዜናዎችን ላሰማ። ሶማሊያ ውስጥ 110 ሰዎች ያቺን ሀገር በወረሳት ድርቅ ምክንያት በተከሰቱ ውሃ ወለድ በሽታዎች በ48 ሰዓት ጊዜ ውስጥ መሞታቸውን የሀገሪቱ ባለስልጣናት ተናገሩ። የሚበዙት ሴቶችና ህጻናት ናቸው ብለዋል። ሊቢያዋ ቤንጋዚ ከተማ ዙሪያ ያሉትን የነዳጅ ማውጫ ጣቢያዎች ለመቆጣጠር የሚካሄደው ውጊያ ዛሬም ቀጥሏል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የቀድሞ ፕሬዚደንት ባራክ ኦባማ ከምርጫው በፊት ኒውዮርክ ትራምፕ ታወር ላይ የሚገኙትን ቢሮዎቼን የቴሌፎን መስመሮች በድብቅ ንግግር የሚቀዳ መሳሪያ እንዲቀመጥ አድርገው አሰልለውኛል ሲሉ ወነጀሉ። ዳሩ ግን ፕሬዚደንቱ ለዚህ ጉዳይ ማስረጃ አላቀረቡም። የሶሪያ ተፋላሚ ቡድኖች ለቀጣይ ድርድሮች ግልጽ አጀንዳዎችን ይዘው ወደ የመጡበት እየተመለሱ ናቸው ሲሉ አንድ የተባበሩት መንግስታት ድርጅት አደራዳሪ ተናገሩ። የአሜሪካ ድምፅ ራዲዮ በየሳምንቱ ቅዳሜ ከምሽቱ ሶስት ሰዓት እስከ አራት ሰዓት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም እዚህ ላይ ፈጸመ። ከቴክኒክ አቀናባሪ ንጉሥ ታምሬ ጋር አስተናጋጃችሁ አሉላ ከበደ በዚሁ እሰናብታለሁ። ነገ እሁድ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንጠብቃችኋለን። እስከዚያው ሰላም፣ ደህና